ኢኮኖሚው አለ። ከጆሃንስበርግ ወጣ ብሎ የሚገኘው ጎልደን የገበያ አዳራሽ ከትናንት በስቲያ ጀምሮ በዘለቀ ዘርፊያ ውጥንቅጡ ወጥቷል። በአብዛኛው ልብስ የሚሸጥበት አዳራሽ ውስጥ የሚገኙ መደብሮች መስተዋቶቻቸው ተሰብረዋል። ዘረፋ በበረታበት በዚያ የንግድ አዳራሽ ዙሪያ ኢትዮጵያውያን ተከራይተው ይሰራሉ። ላለፉት ሀያ ገደማ ዓመታት በደቡብ አፍሪካ የኖሩት አቶ ተከስተ ሹምዬ ካለፈው እሁድ ጀምሮ የተቀሰቀሰው ዘረፋ የበቀል ይመስላል ሲሉ ይገልጹታል። ከአመት በፊት ፕሪቶሪያ ውስጥ ታክሲ ሹፌሮች ድራግ የሚሸጡ ናይጄሪያዎችን እናባራለን ብሎ ተኝሳሉ በተነሱ ሰዓት ከአንዱ ናይጄሪያዊ በተኮሰ ሽጉጥ ታክሲ ሹፌር ይሞታልና፣ በዛ የተነሳ ሰላማዊ ሰልፍ ተጀመረ። ሰላማዊ ሰልፉ ወደ ቫዮለንስ ተቀየረ። ከፕሪቶሪያ

ላለፉት አራት ቀን አዘግ ነው። በጆሃንስበርግ የሚኖሩት አቶ ፍቅር ሳቅታ እንደሚሉት ዘረፋና ሁከቱ እስከ አሌክሳንድሪያ ዘልቋል። ትናንትና በአካል ያየሁት ነገር ጂፒ ስትሬት ሄደ ነበረ። አንድ ሱቅ ተሰብሮ ዘርፈውት ሄደው ተገኝተዋል። አንደኛውን ጀምረው አባረዋቸዋል። በሌላ ግን እነዚህ አሌክሳንድሪያ በምናም በሚባለው ግን ግሮሰሪቃ አቅርቦት የሚሰሩ ልጆች ተዘርፈው ተባረዋል። ስራው ሙሉ ለሙሉ ቆሟል። በደቡብ አፍሪካ የውጭ ዜጎች ላይ ጥቃትና ዘረፋ ሲፈጸም ይህ የመጀመሪያው አይደለም። በጎርጎሮሳዊው 2008 ዓ ም በተቀሰቀሰ ተመሳሳይ ሁከት ወደ 60 ገደማ ሰዎች ተገድለዋል። ከ50 ሺህ በላይ ሰዎች ከሚኖሩበትና ከሚሰሩበት አካባቢ ተፈናቅለዋል። ከአራት ዓመታት በፊትም ይኸው ኩነት ሲደገም የሰባት ሰዎች ህይወት ጠፍቷል። በደቡብ አፍሪካ ቪትስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪዋ ዶክተር ታንያ ዛክ እንደሚሉት በአገሪቱ ከዚህ ቀደምም የውጭ የሀገራት ዜጎች ንብረት በሆኑ መደብሮች አሰሳ ጥቃትና ዘረፋ ይታየ ነበረ። ቢሆንም የዘንድሮው ግን በተደራራቢ ኩነቶች የተቀጣጠለ ነው። ባለፉት ሁለት ቀናት በጆሃንስበርግ ከተማ ኃይለኛ ሁከት ነበር። በተለይ የውጭ አገር ዜጎች ንብረት የሆኑ ሱቆች ተዘርፈዋል። ይህ መጤጠል ሁከት የተቀጣጠለው ከአንድ ሳምንት በፊት የውጭ አገር ዜጎች ንብረት የሆኑ ሱቆችን ኢላማ ልናደርግ ይገባል በሚል በተካሄደ የማህበራዊ ድረገጾች ዘመቻ ነው። ከዚያ በፊት በነሐሴ መጀመሪያ በጆሃንስበርግ የሚገኙ የውጭ አገር ዜጎች ንብረት የሆኑ በተለይ የኢትዮጵያውያን ሱቆች ላይ ፖሊስ ያካሄደው አሰሳ ነበር። ይህ አዲስ አይደለም። ባለፈው አስር ዓመት በዚህ አካባቢ ፖሊስ በርካታ አሰሳዎች አካሂዷል። ፖሊስና ሌሎች ኃይሎች በዚህ አሰሳ የሚያካሄዱት ተመሳስለው የተመረቱ ሸቀጦች በሕገወጥ መንገድ ይሸጣሉ በሚል ሰበብ ነው። በእርግጥ ተመሳስለው የተመረቱ ሸቀጦች አሉ። ችግሩ አሰሳው በራሱ የሚካሄደው ሕገወጥ በሆነ መንገድ ነው። የደቡብ አፍሪካ ፖሊስ በነሐሴ ወር መጀመሪያ በጆሃንስበርግ ከተማ ህገወጥ ንግድና ተመሳስለው የተመረቱ ሸቀጦችን ለመቆጣጠር ያለመባለው ዘመቻ ወደ 600 ገደማ ሰዎች ታስረው ነበር። ዶክተር ታንያ ፖሊስ በሚያደርጋቸው ዘመቻዎች ህግ ከመጣሱ ባሻገር ከስደተኛ ነጋዴዎች ተመሳስለው የተሰሩ ናቸው ብሎ የቀማቸውን ሸቀጦች መልሶ ይሸጣል ሲሉ ይወቅሳሉ። የደቡብ አፍሪካ ፖሊስ ታንያ ባሉት ጥፋት የከሰሳቸው አባላቱን በቁጥጥር ስር መዋሉን ባለፈው ወር አስታውቆ ነበር። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ነጋዴዎች እና ዶክተር ታንያን የመሳሰሉ አጥኚዎች ግን ፖሊስ በሚያካሄዳቸው አሰሳ የነጋዴዎችን ሕጋዊ ንብረቶች ጭምር ከመቀማት አይመለስም ሲሉ ይወቅሳሉ። ባለፈው ወር ፖሊስ ባካሄደው አሰሳ እሚሆን በዚህ ሳምንት በታየው ሁከት ኢላማ የሆነው የጆሃንስበርግ የመገበያ አካባቢ ውስብስብ የስደት ሂደት አልፈው ደቡብ አፍሪካ የሚገቡ ኢትዮጵያውያን ቀዳሚ ማረፊያ ነው። አብዛኞቹ የቀደምቶቹን ፈለግ እየተከተሉ በንግድ ስራ ይሰማራሉ። አቶ ፍቅር እንደሚሉት ኢትዮጵያዊ በቀጥታ የሚገባው ወደ ንግድ ነው። ካልሲ ከማዞር ወይም ደግሞ ትንሽዬ ሱቅ ተከራይቶ የግሮሰሪ እቃዎችን ሰፈር ውስጥ በመሸጥ ይጀምራል። አልፎ አልፎ ደግሞ አንዱ ሌላው ጋር ይቀጠራል። ለዚህ ደግሞ ጆሃንስበርግና እምብርቷ ላይ የሚገኘው ሲዲቢ መልካም እድል ሰጥተዋል። ጆሃንስበርግ መሀል እምብርቱ ላይ ነው ያለው የንግድ ኤሪያ ነው። ላይክ እንደ መርካቶ ሆልሴልም ሪቴል የሚከፋፍለው እዛ ነው። አብዛኛውን የሚሸጠው ነገር ጂፒ ተብሎ ተለምዶ የሚጠራው ስትሬት ላይ እና ስማል ስትሬት ላይ የልብስ ማርኬት ነው። በሞላ ጎደል ወደ ሶስት አራት ስትሬት ሙሉን ባበሾች የተያዘ ነው። ሌሎችም ጥቂት ዙምባቢያን ጥቂት ናይጄሪያን ሳሉ ግን አብዛኛው ቤዝ ተደርጎ የተያዘው በሀበሾች እጅ ነው። የራሳቸውን ስቶክ ከቻይና ይጭናሉ በኮንቴነር ከእንደገና ደግሞ እዚህም ያሉ ቻይኖች ሰፕላይ ያደርጉናል። ሌላው ደግሞ ከዚህ ከተውኑ ወጣ ወጣ ያሉ ኪሎ ሜትሮች ላይ የተወሰኑ አስር ኪሎ ሜትር፣ ሀያ ኪሎ ሜትሮች ላይ የግሮሰሪ እቃዎችን የሚያከፋፍሉ ሀበሾች፣ ኢትዮጵያኖች አሉ። የግሮሰሪ ሽያጭ ነው የሚሰሩት። የልብስም ሽያጭ የሚሰሩ አሉ። ላይክ ጀርምስተን አሌክሳንድሪያ የሚባል ቦታ ላይ የሚሰሩ አሉ። ረዲሱ ሙሉ በሙሉ ዝግ ሆኗል አቶ ተከስተ ደቡብ አፍሪካ ከገቡ በኋላ የንግድ ስራ የጀመሩት ከእርሳቸው ቀድመው የማከፋፈል ስራ ከጀመሩ ኢትዮጵያውያን ሸቀጦች እየተረከቡ ነበር በጊዜው ውድድሩም አነስተኛ እድገቱም ፈጣን እንደነበር አቶ ተከስታ ያስታውሳሉ። ከኛ ቀን ብለው የገቡት ኢትዮጵያኖች የሱቅ መድቦች ይዘው ማከፋፈል ስራ የሚሰሩ የተወሰኑ ነበሩ። በገባ ሰዓት ስቲል ከነሱ ጋር እየወሰድን በየታክሲ ስቴሽኑ፣ በአንዳንድ መንገዶች ላይ ነበር የምንሰራው። ተስፎ ጥሩ ነበረ፣ ለእድገቱ ፈጣን ነበረ፣ እንዳሁን አልነበረም እና በዚህ በሪቴል ቢዝነስ ላይ ከጤና ቀጥሎ ቴ አበሻ ይመስለኛል እና ቤት ፍሩ ለማድረግ አሁን የደረሰበት ደረጃ አብዛኛው አበሻ የደረሰበት አቶ ተከስተ የሚሆኑ አቶ ፍቅር እንደሚሉት ኢትዮጵያውያኑ በደቡብ አፍሪካ ገበያ ውጤታማ ለመሆን ጠንካራ ሰራተኛ መሆናቸው አግዟቸዋል። ጂፒ ስትሪት በፊት ነጮቹ ይኖሩበት የነበረ ኤሪያ ነው። ከዚህ ከአፓርታይድ በኋላ ለቀው ወጡ። ዋናው የከተማው ጋር ለመንቀሳቀስ ስትል የታክሲ ራንኩ እዛ ጋ ነው ያለው። ወዴትም ልትሳፈር ስትፈልግ እዛ ጋር አበሻው አንጥፎ መሬት ላይ መሸጥ፣ በእጁ ቀበቶ ይዞ መዞር ጀመረ። ንግዱ ጥሩ እየሆነ መጣ። ከዛ ሱቆች እየገዛ ሀይጃክ የተደረገውን ህንፃ እያጸዳ እየገባ ህጋዊ በሆነ መልኩ መቆጣጠር ጀመረ። መጨረሻ ነፍ ህንፃ መግዛት ተጀመረ። ሶስት አራት ህንፃዎች እያበሾች ናቸው። በጣም ትላልቅ ብር ነው ወጥቶ የተገዛው። ባዶ እጁን የመጣበሻ መሬት ላይ ደድሮ ከመስራት ተነስቶ ነው እዚህ ጋር የደረሰው። የፖሊሲ ጥናት ባለሙያዋ ዶክተር ታንያ ቢሮ ኢትዮጵያውያንን ጨምሮ በርካታ የሌሎች አገሮች ስደተኞች በንግድ ስራ በተሰማሩበት የጆሀንስበርግ ከተማ ክፍል ይገኛል። በቻይና የተመረቱ አልባሳት በገፍ የሚሸጡበትን ይህን አካባቢ ከደቡብ አፍሪካውያን በተጨማሪ የጎረቤት አገራት ሸማቾች ያዘወትሩታል። ታንያ እንደሚሉት እነዚህ ሸማቾች በዚሁ አካባቢ በዓመት እስከ አስር ቢሊዮን ራንድ የሚገመት ገንዘብ ወጪ ያደርጋሉ። በጆሃንስበርግ እኔ ከምሰራበት አካባቢ የሚገኘውና በርካታ የስደተኞች ንብረት የሆኑ ሱቆች በሚገኙበት አካባቢ በቻይና የተመረቱ ሸቀጦች የሚሸጡበት ነው። ሸቀጦቹ ለደቡብ አፍሪካውያንና ከአካባቢው አገራት ለሚመጡ ሰዎች ይሸጣሉ። እነዚህን ሸቀጦች ለመግዛት ሰዎች ከዚምባብዌ፣ ዛምቢያ፣ ሞዛምቢክ፣ አንጎላ፣ ናሚቢያ፣ ስዋዚላንድ እና ከቦትስዋና በየቀኑ ከባቡር ጣቢያው አጠገብ ወደሚገኘው ወደዚህ ቦታ በአውቶቡስ ይመጣሉ። ቦታው የድንበር ተሻጋሪ ንግድ ልውውጥ ማዕከል ነው። እጅግ በጣም ብዙ የቻይና አልባሳት በዚያ ለግብይት ይቀርባሉ። የተወሰኑት ተመሳስለው የተሰሩ ናቸው። አብዛኛው ግን ተመሳስሎ የተሰራ አይደለም። ይህ ግብይት ለድዎች አልባሳት ያቀርባል። ይህ ግዙፍ ኢኮኖሚ በኢመደበኛ ነጋዴዎች አልባሳት ለሽያጭ ያቀርባል። በእኛ ግምት ከሌሎች ሀገሮች ወደዚያ ቦታ የሚመጡ ሰዎች ብቻ በአንድ ዓመት ከአስር ቢሊዮን ራንድ በላይ ወጪ ያደርጋሉ። የተወሰኑ ተመሳስለው የተመረቱ ሸቀጦች የሚሸጡ ኢትዮጵያውያን እንዳሉ የሚናገሩት አቶ ተከስተ ያ ማለት ግን ሁሉም ሰው ለዚህ ሁሉ ዓመታት በእንዲህ አይነት ሕገወጥ የንግድ ስራ ተሰማርቷል ማለት አይደለም ሲሉ ይከራከራሉ። ከሶማሊያ ከናይጄሪያና ከኢትዮጵያ ድንበር አቆራርጠው በመደበኛም ይሁን መደበኛ ባልሆነ መንገድ ደቡብ አፍሪካ የሚገቡ ስደተኞች በተለያዩ የስራ ዘርፎች ተሰማርተው ለአገሪቱ ምጣኔ ሀብት አስተዋጽኦ ቢያደርጉም ወደ መደበኛ ኢኮኖሚው መሸጋገር ግን ፈተና መሆኑን አቶ ተከስተ ይገልጻሉ። ምንም አይነት ቃል ደረስ ተቃሊ ባት ከፋ ዓይነት ፔትሮል በተጠቀም ሬንታልም እያንዳንዱ ኤክስፔንስ ላይ ኮስት አለ። ኮስቴን ደግሞ መንግስት ማሚቻቸን ላይ ስራ ሳይሆን ራሱ በፈጠርከው ስራ ነው ኢንካምን የፈጠርከው ገቢን ከዛ ላይ በዴል ኤክስፔንስ ኮንትሪቢሽን ይኖረዋል። ከዛ በተረፈ ፎርማል ወደ ሆነው ቢዝነስ እንዳይገባ የአብዛኛው ሰው የዶክመንት ችግር አለበት። ከገዛ ገብረመት በዶክመንት ደረጃ ብዙ ነገር ስለሆነ ያለው ለአብዛኛው ግራንት አላደረጋቸውም። የሚኖራ ፈቃድ ያ ግን ግራንት ካዳረገ ባንክ አካውንት ለመስት ብርን ሴቭ ለማድረግ በብር ኢንቨስት ለማድረግ ወደ ተሻለው ቢዝነስ ለመሄድ ያኛውን እንቅፋት ሆኗል እና የተወሰነቸዋል። አሁን ጥሩ ላይ የምትገባ ቢልዲንግ የገዙ ፕሮፌሽናል የሆነ ስራ የሚሰሩ ሰዎች፣ ፕሮፐር ታክስ ፔየር የሆኑ ግባት የሚከፍሉ አሉ። ግን ያንን አክሴስ መንግስት የሚሰጭ ይገባ ነበረ። ይህን ነገር ጥናት አድርጎ በደቡብ አፍሪካ የሚኖሩ ስደተኛ ስራ ፈጣሪዎች ላይ የተሰሩ ጥናቶች እንደሚጠቁሙት የአገሪቱ መንግስት የተገና አሰጣጥ ሂደት እጅግ ዘገምተኛ ሆኗል። ይኸው የተገና አሰጣጥ ችግር በኢመደበኛው ኢኮኖሚ ውስጥ ተሳታፊ የሆኑ የሌሎች አገራት ዜጎች ወደ መደበኛው ኢኮኖሚ እንዳይሸጋገሩ ፈተና ፈጥሯል። ኢትዮጵያውያንና ሌሎች ስደተኞች ወደ ደቡብ አፍሪካ ሲመጡ ፖለቲካዊ ተገን እንዲሰጣቸው ማመልከቻ ያቀርባሉ። ተገን ፈላጊ በመሆናቸው ስራ የማግኘት እድላቸው የጠበበ ነው። ገበያው የሚፈልገው ክህሎት ስለሌላቸው ወይም ክህሎታቸው አነስተኛ የሆነ ስደተኞች በመሆናቸው በመደበኛው ኢኮኖሚ በቀላሉ ስራ አግኝተው አይቀጠሩም። በደቡብ አፍሪካ ሕግ መደበኛ ስራ ለማግኘት ለስደተኞች ሂደቱ እጅግ ውስብስብ ነው። ከዚህ በተጨማሪ ተገን የሚያገኙ ቢሆን እንኳ ሂደቱ ብዙ ዓመታት የሚወስድ በመሆኑ የደቡብ አፍሪካ የአገር ውስጥ ጉዳዮች ቢሮ እንደሰጣቸው በየሶስት ወሩ በየስድስት ወሩ ወይም በየአመቱ የሚታደስ የተገን ፍቃድ ይዘው ለመቆየት ይገደዳሉ። ስለዚህ የእነዚህ ሰዎች ብቸኛ እድል በኢመደበኛው ዘርፍ መነገድ ነው። በርካታ ኢትዮጵያውያን የስራ እድል የሚያገኙት በዚሁ በደቡብ አፍሪካ ኢኮኖሚ ኢመደበኛ ዘርፍ ነው። ከፍተኛ የስራ አጥ ቁጥር ያላት የደቡብ አፍሪካ ዜጎች ግን ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ አገሮች ተጉዘው በከተሞቻቸው የሚነግዱ ስደተኞችን እድላችንን ነጥቀዋል ሲሉ ይከሷቸዋል። የደቡብ አፍሪካ ስታትስቲክስ መስሪያ ቤት ባለፈው ወር ያወጣው ሪፖርት እንደሚለው ከአገሪቱ ዜጎች 29 በመቶ ወይም 6.7 ሚሊዮን የሚሆነው ስራ የለውም። አቶ ፍቅር እንደሚሉት ይኸው የስራ ጉዳይ የአገሪቱን ዜጎች ወደ ዘረፋ ገፍቷቸዋል። ሕዝቡ ለገቨርንመንት ጥያቄ ያለን ነው እያለ ያለው የኑሮ ውድነቱ የስራ ትራክ ስፔሻሊ የዚህ የሎጂስቲክ የትራክ ስራው ላይ ሌሎች ስደተኞች ገብተውብናል፣ እኛ ቻንሱ ልናገኝ አልችልም የሚል ኮዝ ነው የተነሳው። ግን ቀጥታ በጠይቅ ያልነበረባቸው ገቨርንመንት ነው ያንን መጠየቅ ጥያቄ አዙረውት ወደ ዘረፋ፣ ሱቅ መስበር፣ ኦልሬዲ ከተማውን የማዘጋት እንቅስቃሴ ላይ ዶክተር ታንያዛክ እንደሚሉት የደቡብ አፍሪካ ኢመደበኛ ኢኮኖሚ በአገሪቱ አጠቃላይ አመታዊ የምርት መጠን ውስጥ ያለው ድርሻ አምስት ነጥብ ሁለት በመቶ ገደማ ነው። ዘርፉ እንደ ሌሎች የአፍሪካ አገሮች ጠንካራ ባይሆንም ከጊዜ ወደ ጊዜ ግን እድገት እያሳየ ነው። በኢመደበኛው ኢኮኖሚ ከፍተኛ ቦታ ያለው የጎዳና ንግድ ከተለያዩ አገሮች ወደ ደቡብ አፍሪካ ያመሩትን ስደተኞች ጨምሮ ለበርካታ የአገሪቱ ዜጎች ገቢና የስራ እድል የፈጠረ መሆኑን ተመራማሪው አስረድተዋል። ይሁንና በበርካታ ከተሞች ይኸው የንግድ መስክ በሕግ የተከለከለ በመሆኑ ለተደጋጋሚ ግጭቶች መነሹ ሆኗል። ችግሩ ለኢመደበኛው ግብይት በደቡብ አፍሪካ ኢኮኖሚና ግብይቱ በሚካሄድባቸው አደባባዮች በቂ ቦታ አልተሰጠውም። በርካታ ህግጋቶቻችን የጎዳና ላይ ንግድን ይከለክላሉ። ስለዚህ በከተሞቻችን በመደበኛውና መደበኛ ባልሆነው ኢኮኖሚ መካከል ባለ ፍጭት ሁልጊዜም ከጭንቀት ጋር የሚታገል ነው። በዚህ ኢኮኖሚ ውስጥ ተሰማርተው ፈተና የገጠማቸው ስደተኞች ብቻ አይደሉም። አንዳንድ ከተሞች ይህንን ችግር በመፍታት ረገድ ከሌሎቹ አኳያ ተራማጅ ሆነው እድል ሰጥተውታል። ጆሃንስበርግ የጎዳና ላይ ግብይትን እንድትፈቅድ በ2013 ፍርድ ቤት ወስኗል። ምክንያቱም በወቅቱ በተካሄደ አሰሳ 6000 የመንገድ ላይ ነጋዴዎች ተባረው ነበር። በአሁኑ ወቅት ከተማው ለኢመደበኛው ግብይት ፖሊሲ እያዘጋጀች ነው። ፖሊሲው ምን ይዞ እንደሚመጣ ወደፊት የሚታይ ይሆናል። ነገር ግን በደቡብ አፍሪካ ላይ መደበኛ ግብይት እውቅና መስጠት አስፈላጊ ነው። በአገሪቱ ካለው የስራ አጥ ቁጥር አኳያ እውቅና የመስጠቱ አስፈላጊነት ከፍተኛ ነው ምክንያቱም ሰዎች የራሳቸውን ስራ እንዲከውኑ እድሎቻቸውንም እንዲያሰፉ ያደርጋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በውጭ ዜጎች ላይ የሚደርሰውን ጥቃት ትናንት በቴሌቪዥን ቀርበው በይፋው ግዘዋል። በኬፕ ታውን ዛሬ በተከፈተው የዓለም ኢኮኖሚ መድረክ የአፍሪካ ስብሰባ ላይ የተገኙት ራማፎሳ በውጭ ዜጎች ላይ የሚደረገውን ጥቃት ለማስቆም ቁርጠኛ ነኝ ብለዋል። ፕሬዝዳንቱ ከሌሎች ሀገራት በመጡ ህዝቦች ላይ እርምጃ መውሰድ ተቀባይነት የለውም ሲሉ አውግዘዋል። አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። እንጠና ይስጥልኝ